ጋቢና ቪኦኤ፣ ለመጀመሪያ ጊዜ እየቀረበ ያለው እንግዳ ነው። ራሱ ያስተዋውቀናል። ማን ልበል? እሺ ዘላለም ይተባረክ እባላለሁ። የ11 ዓመት ሱሰኛ ነበር። የተለያየ አንቲስ ጋራ የመጠጥ ጫት። አሁን መቋሚያ ውስጥ የሕዝብ ግንኙነት ሰራተኛ ሆኜ ነው እያገለገልኩ ያሉት። ወጣት ዘላለም፣ ለመሆኑ መቋሚያ ማን ነው? ምን ማለት ነው? እስኪ አሁን ወጣቶች እያዳመጡ ነው ያሉት፣ ጋቢና ውስጥ ነው ያለ፣ ነው እስኪ ንገረን። ኦኬ መቋሚያ ማለት ስሙ ጀስት በትር እንደማለት ነው፣ በትር መደገፊያ እንደማለት ነው እና እኛ ደግሞ ስም የሰጠንበት ዋና ምክንያት ከአደንዛዥና ከአደንዛዥ አስተሳሰብ ጋር በተያዘ ሰዎች ሲደክማቸው በራሳቸው መቆን ሳይችሉ ሲቀር እንዲደገፉት በሚል ነው የድርጅታችን ስም መቋሚያ ያልነው። መቋሚያ የማህበረሰብ ልማት ድርጅት እየሰራንበት ያለው ራይ ደግሞ ከአደንዛዥ ተጠቃሚነትና ከአደንዛዥ ሀሳብ አስተሳሰብ የተላቀቀ ባለ ራይ በኢትዮጵያ ላይ ተሰርቶና ተነስቶ ማየት ነው። አደንዛጅ ያው የሚታወቅ ነው አንጎልን ነው የሚያጠቃው። የሚታይ የሚመዘን የሚሰፈረውን የራስ ክፍላችንን ነው የሚያጠቃው። አደንዛጅ አሳሰብ የሚባለው ደግሞ የሀሳብ ዓለም አልችልም፣ አይሆንልኝም፣ ሙሰኝነት፣ ኃላፊነትን አለመወጣት፣ ለሌሎች አለማሰብ፣ ስግብግብነት፣ አገርን አለመውደድ እነዚህ በሙሉ የአደንዛጅ አሳሰብ መገለጫ ናቸው። እነዚህ ደግሞ የሀሳብ ዓለምን ያጠቃሉ። ስለዚህ ከሁለቱ የተላቀቀ ጤናማ አእምሮ ያለው ዜጋ በኢትዮጵያ ላይ ተሰርቶና ተነስቶ ማየት ማለት ነው። ባለራ የሚለው ሀሳብ ደግሞ ለችግሮቻችን መፍትሄ ማብጫት የሚችል ደስ መቋቋም የሚችል ትውልድን በኢትዮጵያ ላይ ሰርቶ ማስነሳት። ደስ ከመንግስት ጎን ነው የመንግስት ክፍተት መሙላት የሚችል ትውልድን በኢትዮጵያ ላይ ማስነሳት። ለሕብረተሰቡ ሊደርስ የሚችል ትውልድን ማስነሳት። የመፍትሄ ሀሳብ ማምጣት የሚችል ትውልድን ማስነሳት። በዚህ ሀሳብ ነው እንግዲህ እየሰራ ነው ያለ ነው። እንግዲህ ጋቢና ቪኦኤ ውስጥ ሄኖክ ሰማዝጌርና መስተዋት አራጋው ያዳምጡ። ያሉት ዘላለም እንግዲህ ዛሬ ተጋብዘን የመጣ ነው። መቀለ ከተማ ውስጥ እዚሁ የማገገሚያ ማዕከል ውስጥ ነው ያለ ነው። እስኪ ምንድን ነው ያዘጋጃችሁት? ይህ ዛሬ ምንድን ነው እየተደረገ ያለው? አው እንግዲህ እስከዛሬ መቋሚያ በራሷ ብቻዋን ለብዙ ወጣቶች የሪሃብሊቴሽን ሴንተር አገልግሎት ሲሰጥ ነበር። አሁን ግን ከመቀሌ ዩኒቨርሲቲ ስፔሻሊ ከአይደር ካምፓስ እና ከሆፕ ኮሚኒቲ ከሚባል ተስፋ ማህበረሰብ ግልጋሎት ከሚባል ድርጅት ጋር ሆነን አንድ ሪሃብሊቴሽን ሴንተር አቋቁመናል። ይሄ ባዮ ሳይኮ ሶሻል ትሪትመንት የሚሰጥበት ማለት ነው። እና እዛ ሪሃብሊቴሽን ሴንተራችን ስቲል ሪኮግኒሽን አልተሰጠውም። አንድ የአደንዛዥ እስኪዝ በድርጅት ብቻ የሚሰራ በመንግስት ብቻ የሚሰራ ሳይሆን የማህበረሰቡ ማለፍነት ነው ማህበረሰቡ የሚጠቀምበት ጉዳይ ነው። ስለዚህ ስራውን ለማህበረሰቡ ከመስጠት አንጻር እንደዚሁም ደግሞ ሪሃብቲሽን ሴንትሩን ከማስመረቅ አንጻር ሪሃብቲሽን ሴንተር አላችሁ ላይ ብዙ እንግዶችን ጋብዝን፣ ወጣቶችን ጋብዝን፣ ትልቅ ስ ፕሮግራም አዘጋጅተናል። ዛሬ ዛሬ ምንድን ነው ምሳ ልንበላ ነው ማለት ነው። ምሳ ይበላ ነው እንግዲህ ከውሃ ጋር ምሳ ይበላ ነው። ውሃ ብቻ ነው ያለው፣ ውሃ ብቻ ነው። ወደ ሌላ ተመልሰን አገባብ የለም፣ አይታሰብም። በዘላለም ለመሆኑ መቋሚያ ከመቀሌ ዩኒቨርሲቲ ጋር ምንድን ነው የሚያገናኘው? ወይል እንግዲህ መቋሚያ የተቋቋመው በመቀሌ ዩኒቨርሲቲ ሱሰኛ በነበሩ ተማሪዎች መቀሌ ዩኒቨርሲቲ ተማሪዎች ናቸው። እንግዲህ ወደ አምስት ስድስት ልጆች ነበሩ። በዋነኝነት እኔ አክቹዋሊ በኋላ ላይ ነው ጆይን ያደረኩት። በዋነኝነት ግን ኤልያስ ካላዩ የሚባል እሱ ዋና መስራች ነው። ሀሳቡ የሚያመጣው እሱ ነው። ሌሎች ልጆች ነበሩ አብሮ ሲያስፈጽሙ የነበሩት ሁሉም ሄዱና እሱ ብቻ ቀረ። እንግዲህ በዛ ሰዓት ውስጥ ወኛ የገባነው ወደዚህ። እኔ ራሴ ሪሃብ አደረኩ እዛው እዛው ሪሃብ አድርጌ፣ አሁን ባለቤት ነኝ መቋሚያ ማለት ነው። ትግራይ ክልል ላይ እኔ ነኝ እያስተዳድርኩ ያለሁት፣ እሱ በፌዴራል ሌቭል አዲስ አበባ ላይ ነው የሚሰራው። እስካሁን ስንት ወጣቶች ከዚህ ማገገሚያ ወጥተው ራሳቸውን እንችለዋል ማለት ቢያንስ እንኳን ከሦስት ስንት ወጣቶች ናቸው ነጻ ያወጡት? እንግዲህ አሁን በድሮው ከሆነ መቋሚያ ብቻዋን በሰራችሁ ከ53 በላይ ወጣቶች ከ70% እርግጠኛ የሆንባቸው ከሱስ ተላቀው ጤናማ ላይፍ እየኖሩ ነው። አሁን አዲስ በከፈት ነው ስድስት ወር ባልሞላው ሪሃቢሊቴሽን ውስጥ ግን ከገቡት 48 ወጣቶች መካከል ከ15ቱ በላይ ጤናማ ሆነው እንዲያውም ከተማ ላይ ከመቋሚያ ጋር በመሆን ኤኤስኤም የሚባል አንቲ አዲክሽን ኮሚኒቲ ሙቭመንት ወይም ሱስ ለምን የማህበረሰብ ንቅናቄ የሚል ፕሮጀክት ተሰርተን እዛ ላይ ማህበረሰቡን እያስተማሩ ነው ያሉት። ተሰርተው እየሰሩ ነው ልጆቹ ነው ነው። እንዴት ነው ግን አሁን ዘላለም ከራስን ጀምርና ወደ ነበርክበት ህይወት ያለ መመለሱ ዋስትና ምን ያህል ነው? እስኪ ጽናቱ ምን ያህል ነው? እስኪ ነገር እንግዲህ ነገር በጣም ከባድ ነው። ግርምሽ እና እቺ ነገር በሁለት አይነት መልኩ ነው ማስተዳደር የምፈልገው። አንደኛ አሁን የዓለም ጤና ድርጅት አንድ ሰው ጤናማ ነው የሚለው ስፕሪቹዋሊ፣ በኢኮኖሚ ደረጃ፣ በማህበራዊ ህይወት፣ በፖለቲካ የተሻለ ሲሆኑ ወይ ሙሉ ሲሆኑ፣ እኛ ግን ከዚህ በተጨማሪ አንድ ሰው ሙሉ ለሙሉ ጤናማ ነው የምንለው ባለራይ ነው። እሺ ነው ነጻ ከወጣ በኋላ አዎ ሌላው እንግዲህ ባለራይ መሆን አንድ የሰው ሙሉነት መገለጫ ነው። ባለራይነት ማለት ሰው ለተፈጠረበት ሀሳብ መኖር ሲችል ማለት ነው። ለተሰራበት ዓላማ መኖር መውጣት፣ መግባት ሲችል ማለት ነው። ይሄ መሆን አለበት ብለን የአንድ ጤነኛ ሰው መገለጫ ነው ብለን እናምናለን። ነገር ግን ከሰብስታንስ ሪሃብሊቴሽን ጋር በተያዘ ሰዎች አዲክሽን ሲስተም ነው፣ በጊዜ በቦታ በሰው ይገለጣል። ስለዚህ ሰውየውን ከሰብስታንስ አዳን ነው ከሰብስታንስ ወጣ የምንለው ሲስተሙን በሌላ ሲስተም መተካ ሲችል ነው። ጊዜውን ለምሳሌ ከዚህ ጫት የሚቀመንበትን ጊዜ በሌላ ነገር ሲያሳልፈው ከዚህ ፍጫት አብሯቸው ሲሉ የነበሩ ሰዎችን በሌላ ሰው ሲተካ፣ ከዚህ በፊት ሲዝናናበት የነበረውን መጠጥ ቤት በሌላ በኢንተርኔት ቤት በመሰል በመስጠት ነገሮች መተካ ሲችል ከሲስተም ወጥቶ ሌላ ሲስተም መተካ ሲችል፣ ያ ማለት ከዚህ በፊት የሚኖርለት ሀሳብ አልነበረውም። ምናልባት ለጫፍ ወይም ለሲጋራ ነበር። አሁን ግን እንደ መቋሚያ አንድ ሰው በእርግጠኝነት ከአዲክሽን ድኗል፣ ሪላፕስም አያደርግም የምንለው ሊኖርበት የሚችለውን ሀሳብ ማወቅ ሲችል ባለራይ ነው ሲችል። አዎ እስኪ ያንተን አብነት እንውሰድና ዘላለም ወጣት ዘላለም ካሁን በፊት ምን ውስጥ ነበር? ከስኪ እንዴት ነበረ ህይወት አሁን ሰውነስ ሁለቱን ማነጻጸር እስኪ ምስክርነቱን እስኪ ስጠን። እንግዲህ በጣም ግርምሽ የሚገርም ማለት ያለፈው ዘመን ታሪክ ከአምስት እስከ አራት አመት በፊት የነበረው ላይፍ ኤክስፒሪንስ፣ እኔ በጣም ድራግ እጠቀም ነበር፣ ማሪዋና አጠቀም ነበር፣ ጫት ቅም ነበር፣ በጣም ጫት ቅም ነበር፣ ጠዋት ጀምሬ ሲጋራ አጨስ ነበር፣ አልኮል ጠጣ ነበር፣ አረቄ ሁሉ ጠጣ ነበር። እና ኦልሬዲ አይ ዋዝ ኮምፕሊትሊ ኢንሳን እብድ ነበርኩ። መኖር ለትም ሀሳብ አልነበረኝም ዝም ብሎ የሚኖር ሰው ለሲጋራ የሚኖር ሰው ዝም ብሎ ለመጠጥ የሚኖር ሰው። አሁን ግን የምኖርለት ሕዝብ አለኝ። ጠዋት ስነሳ ቀኑን ሙሉ የምውልለት ሀሳብ አለኝ። ለምን እንደምትፈጠርኩ ራሱ መልስ አግኝቻለሁ። ሕዝብን ለማዳን ለሕዝብ ተስፋ ለመስጠት እንደሆነ ትናንትና የነበረው ላይፊ መኖረው ለሲጋራ ለአንድ ብር ሲጋራ ነበር። ዛሬ የምኖረው ግን ለሕዝብ ነው። ኮምፒዩተር እናደርገው። ትናንትና ከሰዓት በኋላ ያለውን ሰዓቴን የማሳልፈው ጫት በመቃም ነበር፣ ለጫት ነበር ዛሬ ግን ደግሞ ወጣቶችን በማስተማር ኢንስፓየር በማድረግ ሱስ በሽታ እንደሆነ በመንገር እንደሚቻል ግንዛቤ መፍጠር ስፔሻሊ ያ አደንዛዥ አስተሳሰብ እሱም በመንቀል ላይ ነው። አሁን ያለን አደንዛዥ አስተሳሰብ ለምሳሌ አሁን አንዳንድ ወጣቶች ኢትዮጵያ ውስጥ ሰው ሆነን ከምንፈጠር ይልቅ ቻይና ውስጥ ቡችላ ብንሆን ይሻላል። ኢትዮጵያ ውስጥ ሰው ከምንሆን አሜሪካ ውስጥ ችግኝ ብንሆን ይሻላል። ይህ አደንዛዥ አስተሳሰብ ነው። እንደዛም ይሉ አሉ አሉ በየትምህርት ቤቱ ይሄን አስተሳሰብ መንቀል እሺ የሆነ አስተሳሰብ ነው አገሪቱ እንዳታድግ የሚያደርጋት ማለት ነው። እዚሁ በራሳችን እንደምንችል ግንዛቤ መፍጠር፣ በዚህ ላይ ነው እንግዲህ ሞር ኢንቨስት እያደረግን ያለነው። አዎ እናንተን እንግዲህ የረዱ ያሉት ወይም ደግሞ እያገዙ ያሉት ፍቅር እየሰጡ ያሉት የመቀለ ዩኒቨርሲቲ የአመራር አባላት የአይደር ሆስፒታል ሐኪሞች አሉና ከነሱ ጋር ደግሞ ትንሽ እስኪ ቆይታ እናደርጋለን እንጠይቃቸዋለን። በጣም ጥሩ ዶክተር አማንኤል ኃይለ በአይደር ሆስፒታል ሜዲካል ዳይሬክተር፣ ዛሬ እናንተ ድርሻ ምንድነው? እዚሁ ማገገሚያ ማዕከል ውስጥ ነው ያለነው ምንድን ነው የእናንተ ድርሻ? ምንድን ነው እያደረጋችሁ ያላችሁ እንደ ሆስፒታል ያው የተለያዩ ፓርትነሮች ይዘውት የነበረ ቢሆንም ፓርትነሮቻችንን በአንድ ላይ የማምጣት ስራ መቀሌ ዩኒቨርሲቲ አይደር ሪፈራል ሆስፒታል ነው የሰራው ከፖፕ ኮሚኒቲ ሰርቪስ እና መቋሚያ ኮሚኒቲ ዲቨሎፕመንት ኦርጋናይዜሽን ጋር በጋራ በመሆን ይሄ ችግር ያው ትልቅ ችግር እንደሆነ ፓርትነሮችም አምነውበት ነበር እናም ይሄ ህንጻ አቬለብል እንደሆነ ስናቅ መጠን እዚሁ ለመጀመር አስብም ማለት ነው እና ሰኔ የሁለት ሺ ሰባት አመተ ምህረት ላይ አገልግሎት መስጠት ጀመር ስራው ከተጀመረ በኋላ በኋላ ስፔሲፊካሊ ሰራተኞች የጤና ባለሙያዎችን መቅጠር የስናምሮ ስፔሻሊስቶች፣ ነርሶች እና ምግብ ሌሎች ሆስፒታል ተኙ ሰዎች የሚደረግ ነገር በሙሉ እዚህም ይደረጋል ማለት ነው። ልክ እንደ ሆስፒታሉ አንድ ክፍል በህክምናው ረገድ እንሳተፋለን፣ ከፓርትነሮቻችን ጋር እናካሄደዋለን ማለት ነው። ህብረተሰቡ የኔ ነው ብሎ እንዲይዘው ፈለግን። ሆስፒታል ወይም ጥቂት ኤንጂዎች ሳይሆን ወይም ስራ መስራት ያለባቸው ሁሉም ይመለከተኛል ብሎ እንዲሰራ እና እነዚህ ግለሰቦች ከእንደዚህ አይነት አደገኛ መላቀቃቸው ሱሰኝነትን ማቆም ብቻ አይደለም፣ እጅግ በጣም ብዙ አደጋ አለው። አንዳንድ ወንጀልም በአለም ላይ ስናይ፣ ላቲን አሜሪካ እንደምሳሌ፣ አንዳንድ በሶስት የተያዙ ሰዎች ንግድ ውስጥ ገብተው መንግስትን ሁሉ ትሬተን እስከ ማድረግ ደርሷል። ስለዚህ አንድ ችግር ትልቅ ከሆነ በኋላ ከመንገዳገት አሁን በጊዜ አክት ማድረግ አለብን። ስለዚህ አንደኛ ዌርነስም መፍጠር ነው። በሁለተኛ ደረጃ ደግሞ የተያዙትን ደግሞ። በህይወት ሁለተኛ ሶስተኛ እድል ማግኘት እንዲችሉ ማድረግ ነው የኛ አላማ። ማለት ያው እንግዲህ የኛው የመቋሚያ ፍልስፍና አገር ማለት ሰው ነው። ሰው ደግሞ የከበረ አንጉልና አምሮ ባለቤት ነው። ይሄ መልክታችን ነው። እዚህ ውስጥ አያይዘን መናገር የምንችለው ግን አንድ ሰው የራሱን አንጉልና አምሮ ካድንዛይትና ካድንዛይ ያሳሰም መጠበቅ ሲችል የአገርን ሰላም፣ የአገርን ብልጽግና፣ የአገርን ልማት የማፋጠን ያህል ቫልዩ አለው። ሱስ በሽታ ነው። ወጣ ዘላለም በጣም ነው የማመሰግነው። ከአሁን በኋላም ጋቢና ቪኦኤ ውስጥ እሳፈራለህ ከጎናችሁ ነኝ።